ከኦሮሚያና ከኢትዮጵያ ሶማሌ አዋሳኝ ድንበሮች በሺዎች ለሚቆጠሩት ተፈናቃዮች መርጃ የሚሆን ገንዘብ በተለያዩ መንገዶች እየተሰበሰበ እንደሚገኝ ከዚህ ቀደም መዘገባችን ይታወሳል። የኦሮሚያ አትሌቲክስ ማህበር በበኩሉ ለተፈናቀሉት መርጃ ገንዘብ ለመሰብሰብ ጥር 6 ቀን 2010 ዓ ም የሩጫ ውድድር ለማካሄድ መዘጋጀቱን ለመረዳት ተችሏል። የሩጫ ውድድሩ የተዘጋጀው በኦሮሚያ አትሌቲክስ ማህበር እንደሆነና እሱንም የሚያቀናጁ ኮሚቴ መቋቋሙን ከኮሚቴው አባላት አንዱ አቶ ገመዳ ኦላ ለዶች ቤሌ ተናግረዋል። የኦሮሚያ ክልል የስፖርትና ወጣቶች ጉዳይ ቢሮ ኃላፊ የኮሚቴ ሰብሳቢ ናቸው። አቶ ሞቱማ ይባላሉ። ሌሎችም ታዋቂ አትሌቶች ይገኙበታል። እነ ደራርቱ ቱሉ፣ ለሺ ሲሂን፣ ኢብራሂም ጄላን ሌሎችም አሉ። እንዲሁም ደግሞ እዛው የኦሮሚያ ስፖርትና ወጣቶች ቢሮ አካባቢ የሚሰሩ አብዛኛው ሰዎች አሉ። እንዲሁም ደግሞ አሰልጣኞች ይገኙበታል በዚህ ኮሚቴ ውስጥ። በዋናነት የሩጫ ውድድሩ አላማ ያደረገው ወደ ስድስት መቶ ሺህ የሚገመቱትን ተፈናቃዮች ለመርዳት እንደሆነ የሚናገሩት አቶ ተለመደ ወደ 150 ሺህ የሩጫ ቲሸርቶች ለዚሁ ሲባል እስካሁን መታተማቸውንም ገልጸዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋ በበኩላቸው ረቡዕ ዕለት በፌስቡክ ገጻቸው ቲሸርቱ ፍንፍኔ ላይ በ200 ብር በክልሉ ዞኖች ውስጥ ደግሞ በ150 ብር እንደሚሸጥ ጠቅሰዋል። የኮሚቴው አባል የሆኑት የኦሮሚያ አትሌቶች ማህበር ፕሬዚዳንት አትሌት ኢብራሂም ጀይላን የቲሸርቶቹን ዋጋ የተሳታፊዎቹን ቁጥርና ለመሰብሰብ ስለታቀደው ገንዘብ ለዶችቤሌ አብራርተዋል። እኛ መጀመሪያ የዚህን ቲሸርት ዋጋ ስናወጣ ቁጭ ብለን ተወያይተንበት ነው የወሰን ነው ከዛ በኋላ ግን ህዝቡ መቶ ሀምሳ ብር ያንሳል የሚል ሀሳብ ሲያቀርብልን ዞኖቹ ቲሸርቱን ማደል ከመጀመራችን በፊት ነው ብር ያስገቡት ወደ አካውንታችን። ስለዚህ ለነሱ በመቶ ሀምሳ ነው እየሸጥን ያለ ነው። አዲስ አበባ እና አዲስ አበባ ያዙራ ግን በሁለት መቶ እየሸጥን ነው። ያው በህዝብ ደረጃ ዞኖች ላይ እስከ ሁለት መቶ ሺህ ሰው እናሳትፋለን ብለን እንገምታለን። አዲስ አበባ ላይም በዛው እስከ መቶ ሺህ እንዳለን ብለን እንገምታለን ቶታሊ እስከ ሶስት መቶ ሺህ እናሳትፋለን ብለን እንገምታለን ለመሰብሰብ የታቀደው ገንዘብ ከቲሸርት ሽያጭ ላይ ከሀያ ሚሊዮን እስከ ሀያ አምስት ሚሊዮን የስፖንሰር እስከ ሰላሳ ሚሊዮን ነው ያቀድነው። ስለዚህ ከሀምሳ እስከ ሀምሳ አምስት ሚሊዮን እንሰበስባለን ብለን ነው አቅደን እየሰራን ያለ ነው። ገንዘቡ ከተሰበሰበ በኋላ የተፈናቀሉትን ለመርዳት ለተቋቋመ ለሌላ ኮሚቴ እንደሚሰጥ አቶ ገመዳ ይናገራሉ። የሩጫ ውድድሩም ሀያ ሁለት ከተሞች ላይ እንደሚካሄድም አክለው አስረድተዋል። ሁሉም አስራ ዘጠኝ ዞኖች ናቸው ኦሮሚያ ውስጥ ያሉት፣ ባልሳሳት አስራ ዘጠኙም ላይ ይሮጣል። በተጨማሪም ደግሞ በአማራ ክልል የኦሮሚያ ልዩ ዞን ከሚሴ ከተማ ይሮጣል። በድሬዳዋ ከተማ፣ በሀረሪ ከተማ እሱ ከሀረር ዞን ጋር ነው አንድ ላይ የተቀናጀው። ከዛ ውጪ ደግሞ ወደ ቢሾፍቱ ከተማ ለብቻው ነው የተዘጋጀው። ዙዋይ ከተማ፣ እነዚህ ከተሞች ላይ ለብቻ ነው ተዘጋጅተው ያለው ሩጫው። እነዚህ እናጠቃለው ነው ማለት ነው። ይሁን እንጂ ሩጫው እንዲካሄዱ ከታቀደባቸው ሀያ ሁለት ከተሞች ውስጥ ቢያንስ ስምንት በሚሆኑት ከተሞች ላይ በጸጥታ ስጋት ምክንያት ውድድሩ ይካሄድ አይካሄድ በሚለው ጉዳይ ላይ ኮሚቴውና የጸጥታ አካላት ውይይት በማድረግ ላይ እንደሚ የሚገኙ ከውስጥ የደረሰን መረጃ ያመለክታል። አትሌት ኢብራሂም ግን ሩጫው በአንድ ከተማ ተካሂዶ በሌላ የሚቀርብበት ምክንያት የለም ይላሉ። በእኛ በኩል አንዳንድ ከተሞች ላይ ችግር አለ የሚለውን እስካሁን ምንም የደረሰን ኢንፎርሜሽን የለም። ግን እኛ ምናልባት የህዝብ ፍላጎት ካገኘነው ቲሸርት በላይ ስለሆነ ምናልባት እናራዝማለን ወይም አናራዝምን በዚሁ እናካሄዳለን የሚል የደረስንበት ውሳኔ የለም። ሆኖም ግን እኛ አንድ ከተማ ላይ አድርገን አንድ ከተማ ላይ የማናደርግበት ምንም ምክንያት የለም የሚደረግ ከሆነ ሁሉም ከተማ ላይ ይደረጋል፣ አይደረግ ከሆነ ደግሞ አይደረግም ማለት ነው። የኛ ዓላማ ሁሉንም ከተማ ላይ አንድ ቀን ማካሄድ ነው። ስለዚህ በእቅዳችን መሰረት ይሄዳል ማለት ነው። አዲስ አበባ ላይ ባለፈው ይሁድ ለማካሄድ ታቅዶ እንደነበረና የሩጫው ቲሸርቶቹ በጊዜው ስላልደረሱ ቀኑ መራዘሙንም አትሌት ኢብራሂም ተናግረዋል።